የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ህዳር 11 2017 ዓ ም ስርጭታችን ጀመረ። ¶¶ ወደ 75 ሺህ የሚጠጉ የቀድሞው የትግራይ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ የማዋሃድና የማቋቋም ስራ ነገ እንደሚጀምር የኢትዮጵያ ብሔራዊ ተሃድሶ ኮሚሽን አስታውቋል። ይሄ ሥራ የሚሰራው በመከላከያና በክልሉ የጸጥታ ኃይሎች ሲሆን የአፍሪካ ህብረት ሞኒተሪንግ ሚሽን ትግራይ እንዳለ ታውቃላችሁ። እነሱ ይታዘባሉ። የእኛ ብሔራዊ ታድሶ ኮሚሽንም ታዛቢ ሆኖ ይቆማል ማለት ነው። የብሔራዊ ታድሶ ኮሚሽኑ ኮሚሽነር ተመስገን ጥላሁንን ነው ቀደም ብለን የሰማናቸው። ሙሉ ዘገባ በምሽቱ ተካተዋል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም ምራለው። ንጉሡ ታምሬ በቅንብሩ አብሮኝ ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናአችሁን ቆያለን። እናንተም አብራችሁ እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። ደረጀ ደስታ ይጠብቃችኋል። ሰላም ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ተሰናባቹ የሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲ ባለፈው ሳምንት በተካሄደው ፕሬዚደንታዊ ምርጫ የተሸነፉበትን ውጤት ተቀብለው ለተመራጩ ፕሬዚደንት አብድራህማን ማህመድ አብዱላሂ ኢሮ እንከኔለሽ ሽግግርና ሙሉ ድጋፋቸውን ለመስጠት ቃል ገብተዋል። የአሜሪካ ድምጹ ሃሩን ማዕሩፍ ያጠናቀረውን አጭር ዘገባ ዝርዝሩን ይዟል የደንገረመው የሶማሊላንድ አዲሱ ተመራጭ ፕሬዚዳንት አብድራህማን ኢሮ በኤክስ መድረክ ባወጡት መግለጫ ምርጫውን በማካሄድ ህገ መንግስታዊ ኃላፊነታቸውን ተወጥተዋል ያሏቸውን ተሰናባቹን ፕሬዚዳንት አወድሰዋል። ሀርገሳ በሚገኘው ቤተ መንግስት ንግግር ያደረጉት ሙሴ ቢሂ አብዲ ባለፈው ሳምንት በተካሄደው ምርጫ አሸናፊ የሆኑትን የዋዳኒ ፓርቲ መሪ አብድራህማን መሐመድ አብዱላሂ ኢሮን እንኳን ደስ አለዎ ብለዋል። ቢሂ የምርጫውን ውጤት ለማክበር ቀደም ብለው ቃል የገቡ ሲሆን ከገቡትም ቃል ወደ ኋላ እንደማይመለሱ ተናግረዋል። ምርጫው ሁለት የእግር ኳስ ቡድኖች እንደሚፋለሙበት የእግር ኳስ ጨዋታ እንደሚመስል የገለጹት ፕሬዚዳንቱ ተሸናፊው ያለምንም ጠብ ሜዳውን ለቆ ይወጣል ብለዋል። ሲያድረድ ደኑ አዲሱ ተመራጭ ፕሬዝዳንት አብድራህማን ኢሮ የፊታችን በአውሮፓውያኑ ታህሳስ አስራ ሶስት በሃርጌሳ ለአምስት ዓመት የስራ ዘመን ቃለ መሃል ላይ ይፈጽማሉ። ኢሮ ዛሬ ረቡዕ በኤክስ መድረክ ባሰፈሩት ጽሑፋቸው በሶማሊላንድ ሕገ መንግሥት መሠረት ኃላፊነታቸውን ተወጥተዋል ያለዋቸውን ተሰናባቸውን ፕሬዝዳንት ቢሂን አመስግነዋል። ሽርግዶግ የሕልባነ ባርማ ከደልካ ሽሩዕዳ ለጉ ማሙለዩ አብድራህማን ኢሮ የሶማሌላንድ ሕዝብ መብት መከበሩን እንደሚያረጋግጡ ተናግረው በፖለቲካዊና በግል አመለካከታቸው ሰለባ ሳይሆኑ ከባንዲራ በታች ሁሉም እኩል ይሆናሉ ሲሉ ቃል ገብተዋል። የሶማሌላንድ ምርጫ ኮሚሽን ትላንት ማክሰኞ እንዳስታወቀው ኢሮ 63.92 ከመቶ ድምፅ ሲያገኙ ብሂ ደግሞ 34.81 ከመቶ ድምፅ አግኝተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በሰጠው አጭር መግለጫ ተመራጩን የሶማሌላንድ ፕሬዝዳንት አብድራህማን ኢሮን እንኳን ደስ አለ ብሏል። ኢትዮጵያ ተመራጩ ፕሬዝዳንትና ፕሬዝዳንት ሙሴ ቢሂ አብዲ ላሳዩት አርአያነት ላለው ዲሞክራሲያዊ የመንግስት አመራር ያላትን አድናቆት ትገልጻለች ሲል መግለጫው አክሏል። ባህሩን ማሩፍ ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ። በጋዛ ሰርጥ ዛሬ ረቡዕ በተከታታይ በተፈጸሙ የእስራኤል ጥቃቶች በትንሹ 17 ፍልስጤማውያን መገደላቸውን የጋዛ ጤና ባለስልጣናት ተናግረዋል። በአንደኛው የእስራኤል ጥቃት በሰሜን ጋዛ ጀባሊያ አካባቢ የሚገኝ የመኖሪያ ቤት መብብ በመመታቱ ቢያንስ 12 ሰዎች ተገድለዋል። በደቡባዊ ሊባኖስ የእስራኤል ኃይሎችና የህዝቦላ ታጣቂዎች ለተከታታይ ወራት በተባባሰ ውጊያ ላይ መሆናቸው ተነግረዋል። የዩናይትድ ስቴትስ ልዑክ አሞስ ሆችስቴን በእስራኤልና በኢራን በሚደገፈው በሂዝቦላ መካከል ያለውን ጦርነት የሚያቆም የተኩስ አቁም ስምምነት ሊኖር እንደሚችል ያላቸውን ተስፋ ትላንት ገልጸዋል። ይህን ግጭት ለማቆም እውነተኛ እድል አለን ያሉት ሆችስቴን የህዝቦላ ታጠቂዎች አጋር ናቸው የተባሉትን ሸምጋዩን የፓርላማ አፈ ጉባኤ ናቢህ ቤሪን ጨምሮ ከሊባኖስ ባለስልጣናት ጋር በጣም ገንቢ ውይይት አድርገናል ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሶሪያ መንግስት መገናኛ ብዙኃን ዛሬ ረቡዕ በአገሪቱ ታሪካዊ በሆነችው ፓልማይራ ከተማ ደማስቆ እስራኤልን ተጠያቂ ባደረገችበት ጥቃት 36 ሰዎች ሲገደሉ ከ50 በላይ መቁሰላቸውን ዘግበዋል። የእስራኤል ጦር አስተያየት ለመስጠት ፍቃደኛ አልሆነም። የሶሪያ ዜና ወኪል ሳና እንዳለው ጥቃቱ በታለመላቸው ህንፃዎችን እና አካባቢው ላይ ከፍተኛ የንብረት ጉዳት አድርሰዋል። ፓልማይራ በአቅራቢያዋ በሚገኘው ታሪካዊ የሮማ ቤተ መቅደስ ሳቢያ የምትታወቅ ከተማ ነች። እስራኤል በሶሪያ በሚገኙ ከኢራን ጋር የተገናኙ ወታደራዊ ቦታዎችና ተቋማትን በተደጋጋሚ የምታጠቃ ቢሆንም ለጥቃቱ ግን ብዙም እውቅና አትሰጥም። የዛሬው ጥቃት ከበድ ያለ መሆኑ ሲነገር፣ የሟቾች ቁጥር ከወትሮው ከፍተኛ መሆኑ ተነግረዋል። በሶሪያ የተፈጸመው ጥቃት በእስራኤል እና በሊባኖስ ሂዝቦላ ታጣቂ ቡድን መካከል የተኩስ አቁም ስምምነት ለማድረግ ድርድር በመካሄድ ላይ ባለበት ወቅት ቢሆንም የተኩስ አቁም ስምምነቱ ሶሪያን ይጨምር እንደሆነ ግልጽ አይደለም። ኢራን የኒውክሌር መርሃ ግብሯን እንድትገታ የቀረቡላትን ዓለም አቀፍ ጥያቄዎችን ወደ ጎን በመተው የዩራኒየም ክምችቷን ወደ ጦር መሳሪያነት ሊያድግ ወደ ተቃረበ ደረጃ እያሳደገች ነው ሲል የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት ሚስጥራዊ ዘገባ አመለከተ። ትላንት ማክሰኞ በአሶሴትድ ፕሬስ የተገኘው የዓለም አቀፉ የአቶሚክ ኤነርጂ ተቋም ዘገባ ኢራን የዩራኒየም ክምችቷን ወደ 60 ከመቶ ከፍ ማድረጓን አመልክቷል። የዩራኒየም መጠኑ ክምችት 60 ከመቶ ደረሰ ማለት ወደ በሙሉ የኒውክሌር ጦር መሳሪያነት ለመቀየር ያስፈልጋል ለተባለው የዘጠና ከመቶ መስፈርት ጥቂት የሚቀረው መሆኑ በዘገባው ተጠቅሷል። ኢራን የኒውክሌር መርሃ ግብሯ ለጦር መሳሪያነት ሳይሆን ለልማት ዓላማ የሚውል መሆኑን ትናገራለች። የዓለም አቀፉ የአቶሚክ ኤነርጂ ተቋም ግን መርሃ ግብሩ በድብቅ ለጦር መሳሪያ ማምረቻ እንደማይውል ዋስትና እንደማይሰጥ አስጠንቅቋል። ምንም እንኳ ኢራን ከዓለም ሀያላን አገራት ጋር የገባችው የኒውክሌር ስምምነት እልባት ያላገኘ ቢሆንም የፕሬዚደንት ትረምፕ ዳግም መመረጥ የተወሳሰበውን ጉዳይ በምን መልኩ ሊፈታው እንደሚችል ጥያቄ አስነስተዋል። በመጨረሻም ስፔን ወደ 300 ሺህ የሚጠጉ ሰነድ አልባ ስደተኞች በሚቀጥሉት ሶስት ዓመታት ውስጥ ህጋዊ ፍቃድ እንደምትሰጥ የአገሪቱ የፍልሰተኞች ጉዳይ ሚኒስትር ዛሬ ረቡዕ አስታወቁ። የፖሊሲው ዓላማ እንደ አውሮፓ አቆጣጠር ከግንቦት 2024 እስከ 2027 ድረስ ስፔን ያለባትን የሰው ኃይል እጥረት ለመፍታትና የህግ ከለላ ለመስጠት መሆኑ ተገልጿል። ይህም ድንበሮቻቸውን ከሚያጠብቁት ሌሎቹ የአውሮፓ ሀገራት ጋር ሲነጻጸር ስፔን ስደተኞች ያላትን ክፍተት ያሳያል ተብሏል። የፍልሰተኞች ጉዳይ ሚኒስትር አልማሳይዝ ፖሊሲው የሰራተኞች ፍላጎቶችን፣ እርጅናን፣ የህዝብ ቁጥርና እያነሰ የመጣውን የውልደት መጠን በመዋጋት ላይ ያተኮረ መሆኑንም ገልጸዋል። ስፔን የማህበራዊና ኢኮኖሚ ዋስትና ስርአቷን ለማስቀጠል በአመት 25 ሺህ የውጭ ሀገር ሰራተኞች ያስፈልጓታል። እንደ ኤሮፓ አቆጣጠር በ2023 በባህርና በየብስ የመጡ 54 ሺህ ሰነድ አልባ ስደተኞችን ተቀብላለች። አዲሱ ፖሊሲ ሂደቱን ለማቀላጠፍ የቪዛ ሂደቶችን ያቃልላል። የስራ ፈላጊ ቪዛዎችን ከሶስት ወደ ወር ወደ አንድ አመት ያራዝማል ተብሏል። አድማጮች፣ ለምሽቱ የተዘጋጀው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የረቡዕ ምሽት ዝግጅቶቻችን ጋር ሀብታሙ ስዩም ይጠብቃቸዋል። ደረጀ፣ ደስታን ለዓለም ዜናዎቹ አመሰግናለሁ። በ1925ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮ ሳድ ቻናል 57 ዲግሪ ሲዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዳት ቪኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ነው። የድምፅ አሊያም የድም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202 2595242 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። ወደ 75 ሺህ የሚጠጉ የቀድሞ የትግራይ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ የማዋሃድና የማቋቋም ስራ ነገ እንደሚጀምር የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ዛሬ ላይ አስታውቋል። ኮሚሽነር ተመስገን ጥላሁን ዛሬ በሰጡት መግለጫ በመቀለ ወደሚገኝ የማሰልጠኛ ማዕከል የሚገቡ 320 የቀድሞ ተዋጊዎችን ትጥቅ የማስፈታት ሂደት ዛሬ እንደተጀመረ ገልጸዋል። የቀድሞ ተዋጊዎችን በአራት ወር ለማቋቋም በሚያስችል በጀት ከሀገር ውስጥና ከዓለም አቀፍ ለጋሾች መገኘቱን ኃላፊው እንዲሁ አክለው ተናግረዋል። ስለ ጉዳዩ ከትግራይ ክልል ጊዜያዊ አስተዳደርና ከጸጥታው ዘርፍ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን የጉዳዩን ዝርዝር ነግረናል ኢትዮጵያ መንግስትና በህወሀት መካከል ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ላይ የተደረገውን ተኩስ የማቆም የሰላም ስምምነት ተከትሎ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ የማዋሃድና የማቋቋም መርሃ ግብር ከሁለት ዓመት መዘግየት በኋላ ነገ እንደሚጀመር የኢትዮጵያ ብሔራዊ ተሃድሶ ኮሚሽን አስታውቀዋል ኮሚሽነር ተመስገን ጥላሁን ዛሬ ህዳር 11 ቀን 2017 ዓ ም በሰጡት መግለጫ ለዚህ ሥራ ሲባል በክልሉ የቀድሞ ተዋጊዎችን ተቀብሎ ለማሰልጠን የሚያስችሉ በመቀለ በዕዳጋ ሐሙስና በአድዋ ከተሞች ሦስት ማዕከላት መከፈታቸውን ተናግረዋል። ሂደቱም የቀድሞ ተዋጊዎችን ካሉበት የጦር እዝ በማላቀቅ ወደ ማዕከላት ማሰባሰብ፣ ማሰልጠን፣ ወደ ኅብረተሰቡ መቀላቀልና መልሶ ማቋቋምን እንደሚያካትት ኮሚሽነሩ ገልጸው ይህንንም ነገ ህዳር 12 ቀን 2017 ዓ ም በመቐለ በሚገኘው የማሰልጠኛ ማዕከል እንደሚጀመር ጠቁመዋል። ይኸው እርምጃ የፕሮግራሙ የመጀመሪያው ምዕራፍ መሆኑንም ኮሚሽነሩ አክለዋል። ይህንን የምንተገብረው በአራት ምዕራፍ ነው። ምዕራፍ አንድ 75000 በዚህ ሳምንት የምንጀምረው ማለት ነው። 75000 የቀድሞ ተዋጊዎችን ከትግራይ ክልል በአብዛኛው የአካል ጉዳት ያስተናገዱ ሴቶች፣ በእድሜ የገፉ እንዲሁም ደግሞ ሙሉ ጤና ያላቸው የቀድሞ ተዋጊዎች ላይ በማተኮር ትግበራ እንጀምራለን። ስለዚህ በቀጣይ አራት ወራት 7500 የቀድሞ ተዋጊዎችን በትግራይ ክልል የዲሞቢላይዜሽን ስራ እንጨርሳለን ብለን አቅደናል። የቀድሞ ተዋጊዎችን በአራት ወራት ለማቋቋም ከኢትዮጵያ መንግስት አንድ ቢሊዮን ብር ከዓለም አቀፍ ለጋሾች ደግሞ 60 ሚሊዮን ዶላር በጀት መገኘቱን ኮሚሽነሩ ተናግረዋል። በመቀለ ወዳለው የማሰልጠኛ ማዕከል የሚገቡትን የቀድሞ ተዋጊዎች ትጥቅ የማስፈታት ስራ መጀመሩንም ኮሚሽነሩ ገልጸዋል። ዛሬ ከሰዓት ጀምሮ እስከ ነገ ሙሉ ቀን ድረስ በመከላከያ ሚኒስቴር ተወካዮች የሚመራ የትጥቅ ርክክብ የመጀመሪያዎቹ 320 ወደ ካምፕ የሚገቡ የቀድሞ ተዋጊዎችን ትጥቅ የማስረከብ የማረጋገጥ ስራ ይሰራል። ይሄ ስራ የሚሰራው በመከላከያና በክልሉ የጸጥታ ኃይሎች ሲሆን የአፍሪካ ሕብረት ሞኒተሪንግ ሚሽን ትግራይ እንዳለ ታውቃላችሁ። እነሱ ይታዘባሉ። የእኛ ብሔራዊ ተሃድሶ ኮሚሽንም ታዛቢ ሆነው ይቆማል፣ ማለት ነው። ይህ ወሳኝ የሆነው የዲስ አርማመንት ስራ በቀጣይ ሁለት ቀናት ካለቀ በኋላ የቀድሞ ተዋጊዎች ወደ መጀመሪያው የዲሞቢላይዜሽን መካከል ከሐሙስ ከሰዓት ጀምሮ እና ሙሉ ቀናር መቀበል እንጀምራለን ማለት ነው። በመጀመሪያው ዙር የትግበራ መርሃ ግብሩ ውስጥ ከሚካተቱት 75000 የቀድሞ ተዋጊዎች መካከል የታጠቁት ሁሉ ትጥቃቸውን እንዲፈቱ ይደረጋል ያሉት የተቋሙ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያው በበኩላቸው ይኸው ሂደት ከግምት ማስገባት ያለበት ጉዳይ እንዳለም ተናግረዋል የትግራይን ክልል የሰላምና ጸጥታ ጉዳይ የስምምነቱን አፈጻጸም የፖለቲካ ኮምፕሌክሲቲውን መሰረት ያደረገ እሱን ግምት ያስገባ ነው የሚደረገው ዲዲአሩን ስታንዳርዱን ጠብቆ እንዲሄድ ማድረግ አለብን የትግራይን የጸጥታ ሁኔታ ደግሞ በመተባበር በመግባባት በኃላፊነት ስሜት መጠበቅ አለብን ስምምነቱ ጎን ለጎን መፈጸም አለበት ስለዚህ ይህን ግምት ባስገባ መንገድ ነው ዲዲአሩ የሚካሄደው እንጂ በአንድ ጊዜ ትጥቅ በሙሉ አራግፈው በአንድ ጊዜ የሰው ኃይልን አስገብተ የምታደርገው አይደለም። የኮሚሽኑ የሥራ መርሃ ግብር ከፕሪቶሪያው ስምምነት ትግበራ ጋራ ጎን ለጎን እንደሚከናወንም ተገልጿል። የፕሪቶሪያው ስምምነት በተሟላ ሁኔታ ሳይተገበር ተዋጊዎችን ትጥቅ ማስፈታትና ወደ ህብረተሰቡ መቀላቀል በሥራችሁ ላይ ተጽዕኖ አይፈጥርም ወይ በሚል ከአሜሪካ ድምፅ ለተነሳው ጥያቄ የተቋሙ ሌላኛው ምክትል ኮሚሽነር ተስፋ ዓለም ይህ ደጎ ምላሽ ሰጥተዋል። ከፕሪቶሪያው ስምምነት ተፈናቃዮች ወደ ቀያቸው ያልተመለሱ አሉ። ይህ ጥያቄ እዚህ ብቻ ሳይሆን በሁሉም ያካሄድናቸው መድረኮች በጸጥታ ኃይሎች አመራሮች፣ በራሳቸው በቀድሞ ተዋጊዎች፣ ከዘላንበሳ መጥተው አካል የጎደሉ፣ ከሑመራ መጥተው አካል የጎደሉ ጥያቄዎች ተነስተዋል። እነዚህ ጥያቄዎች ለሚመለከታቸው አካል ኮሚሽኑ አቅርበዋል። ለስራችን እንቅፋት እንዳይሆኑ ጎን ለጎን የዲዲአር ትግበራ ስናካሄድ ሌሎች የፕሪቶሪያ ስምምነቶችም በስምምነቱ መሰረት በኢፌዴሪ ህገ መንግስት መሰረት በትግራይ ህገ መንግስት መሰረት ሁሉንም ፕሪቶሪያው ስምምነት ያሉ አንድ በአል ተግባራዊ እንዲደረጉ ኮሚሽኑ ለሚመራው ቦርድና ለሌሎች የሚመለከታቸው የፌዴራል አካላት ሪፖርት ተደርጓል። በነገው ዕለት በመቀለ ከተማ የሚጀመረው የቀድሞ ተዋጊዎችን ተቀብሎ የማሰልጠን ሥራ በሚቀጥለው ሳምንት በዕዳጋ ሐሙስ እንደሚቀጥል ኮሚሽነር ተመስገን ጥላሁን ገልጸዋል። ከስልጠናው በኋላ የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ሥራ ይከናወናል ያሉት ኮሚሽነሩ ቀጥሎም የመልሶ ማቋቋም ሥራ እንደሚከናወን ጠቁመዋል። ተቋሙ በሁለት ዓመታት ጊዜ ውስጥ በስድስት ክልሎች የሚገኙ ወደ 372 ሺህ የሚጠጉ የቀድሞ ተዋጊዎችን በአራት ዙር ወደ ህብረተሰቡ መልሶ የመቀላቀል ዕቅድ እንዳለው ገልጸዋል። ከእነዚህ ውስጥ ወደ 275 ሺህ የሚጠጉት በትግራይ ክልል እንደሚገኙም ታውቋል። ሁሉንም ተዋጊዎች ትጥቅ አስፈትቶ ወደ ህብረተሰቡ በመቀላቀል ለማቋቋም 761 ሚሊዮን ዶላር በጀት ያስፈልገናል ብለዋል ኮሚሽነር ተመስገን። ይህ ደግሞ በመንግሥት አቅም ለመሸፈን ስለማይቻል ልዩ ልዩ አካላት የሚሳተፉበት የገቢ ማሰባሰቢያ ፕሮግራሞችን እናካሂዳለን በማለትም ገልጸዋል። በትግራይ ክልል ይጀምራል ስለተባለው የተሃድሶ ኮሚሽኑ ሥራ ከትግራይ ክልል ጊዜያዊ አስተዳደር የጸጥታ ዘርፍ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ስርጭታችን ነው። ቀደም ብሎ ገብረ ሚካኤል እያስደመጠን የዕለቱን አበይ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በርካታ የሰብዓዊ መብት ድርጅቶች የሲቪክ ተቋማትና የጋዜጠኛ ሙያ ማኅበራት የመገናኛ ብዙሃን አዋጅ ማሻሻያ ረቂቅን ተቃወሙ። የዲሞክራሲ ጉዳዮች ቋሚ ኮሚቴ በሕዝብ ተወካዮች ምክር ቤት ዛሬ ባዘጋጀው ውይይት ላይ የተገኙ በአብዛኛው ጉዳዩ የሚመለከታቸው ተቋማት ተወካዮች ረቂቁ በነባሩ አዋጅ የተደነገጉ የመገናኛ ብዙሃን ነጻነቶችን ወደኋላ የሚመልስ መሆኑን ጠቅሰው ተቃውሟቸውን አሰምተዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በበኩሉ ማሻሻያው ነጻነትን የሚገድብ ሳይሆን የሕግ ክፍተቶችን ለመቅረፍ ያለመ ነው ሲል ትችቱን ተከላክለዋል። ኬኔዲ አባተ የጉዳዩን ዝርዝር ይነግረናል። ህዳር 11 ቀን የብዙሀን መገናኛ አዋጅን ለማሻሻል በቀረበው ረቂቅ አዋጅ ላይ የህዝብ ውይይት አካሂዷል። በውይይቱ መክፈቻ ላይ የኢትዮጵያ መገናኛ ብዙሀን ባለስልጣን ምክትል ዋና ዳይሬክተር ዮናታን ተስፋዬ አዋጁን ለማሻሻል ያስፈለገበትን ምክንያት አብራርተዋል። ባለፉት ሁለት ዓመታት ያጋጠሙ የህግ ክፍተቶችን ስናይ ሁለት ነገር ላይ የሚወድቁ ናቸው። አንደኛው ሙሉ ለሙሉ ከአደረጃጀት ጋር የተያያዘ ነው። ዘርፉን ለመምራት ማነቆ የሆነ አደረጃጀትን የሚመለከት ነው። አንደኛው አንድ ነው። እሱ ከይዘት ጋር በተገናኝ የሚቀርብ ነው። እነዚህን ለማስተካከል የቦርዱን አደረጃጀት መቀየር ያስፈልጋል። ያ ሲሻሻል አንደኛ የዕለት ተዕለት ስራ ኃላፊነት ለባለስልጣኑ ለአስፈጻሚው አካል መመለስ ይኖርበታል። ገለጻውን ተከትሎ በውይይቱ ላይ የተሳተፉ የተለያዩ የሰብአዊ መብትና የሲቪክ ተቋማት እንዲሁም የጋዜጠኞች ሞያ ማህበራት አመራሮችና ተወካዮች በረቂቅ ማሻሻያው ላይ በርካታ ትችቶችንና የተቃውሞ ሀሳቦችን ሰንዝረዋል። በረቂቅ አዋጁ ማሻሻያ ከተደረገባቸው ጉዳዮች መካከል የብዙሀን መገናኛ ባለስልጣን ቦርድ አባላት ከፖለቲካ ፓርቲ አባልነት ውጭ እንዲሆኑ የሚደነግገው ክፍል መሰረዙ፣ የቦርድ አባላት ከተለያዩ አካላት የሚመለመሉበትና የሚወከሉ በት አካሄድ መቀየሩ፣ የባለስልጣኑ ዋና ዲሬክተር ሹመት ለጠቅላይ ሚኒስትሩ መሰጠቱ፣ ከሚዲያ ፈቃድ ወይንም የምዝገባ ምስክር ወረቀት እድሳት፣ እገዳ፣ ስረዛና መሰል ጉዳዮች ጋር የተገናኙ ስልጣኖች ከቦርዱ ወደ ባለስልጣኑ መተላለፋቸውና ሌሎችም ይገኛሉ። ይህም የብዙሀን መገናኛ ነፃነቶችን የሚገድብ እና ባለስልጣኑ የፖለቲካ ፓርቲ ተጽዕኖ ውስጥ እንዲወድቅ ከማድረግ ባለፈ የብዙሀን መገናኛ ምህዳርን የሚያቀጭጩ ተጽዕኖዎች ይኖሩታል ሲሉ ተቺዎቹ ተናል ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በማሻሻያው ላይ መታየት አለባቸው ያላቸውን በርካታ ምክር ሀሳቦች አቅርበዋል። ወይዘሮ ራኬብ መሰለ የኮሚሽኑ ተጠባባቂ ዋና ኮሚሽነር ናቸው። የመገናኛ ብዙሃን ነጻነት ደግሞ በራሱ መሰረታዊ መብት ብቻ ሳይሆን ሌሎችንም ሰብአዊ መብቶች እንዲከበሩ እንዲጠበቁ አስቻይ ሁኔታን የሚፈጥሩ ስለሆኑ እንዳንሸራርፋቸው በጣም አስፈላጊውን ጥንቃቄ ማድረግ ይኖርብናል። ከቦርዱ አሰያየምና ስልጣን ጋር በተገናኘ የተደረገው ማሻሻያ በኮሚሽኑ ትችት ከቀረበባቸው ውስጥ አንዱ ነው። የፖለቲካ ፓርቲ አባላት ወይም ተጠሪ የቦርድ አባል ሆኖ መቅረብ በተመለከተ ማሻሻያ ረቂቅ የአዋጅ አንቀጽ 11 ንዑስ አንቀጽ ስድስት ይሰርዛል። ይህ ድንጋጌ የመገናኛ ብዙሀን የቦርድ አባላት ከፖለቲካ ፓርቲዎች ተጽዕኖ ነጻ እንዲሆኑ ታስቦ በህግ ውስጥ የተካተተ ሲሆን የዚህ ድንጋጌ መሰረዝ የስራ አመራር ቦርዱ በፖለቲካ ፓርቲ አባላት ተጽዕኖ ስር እንዲወድቅ የሚያደርግና የቦርዱን ገለልተኛነትና ነጻነት ጥያቄ ውስጥ የሚያስገባ ነው። የብዙሀን መገናኛ ምክር ቤት ስራ አስፈጻሚ አባል ታምራት ኃይሉ ደግሞ ተከታዩም ብለዋል። ይሄ የዲሞክራሲ ተቋም ነው። ሚዲያ ልክ እንደ ሰብአዊ መብት ኮሚሽን እንደ ህዝብም በአጠባቂ የህዝብ ተሳትፎ ቢኖረውና የቦርዱን የሚመሩ ሰዎች ኮሚሽነሮቹ ለህዝብ ቀርበው እንደሚደረገው ሁሉ ጥቆማ እንደሚደረገው ሁሉ ይሄ ቢደረግ ጠቀሜታ አለው። ኢትዮጵያ ወደ ዴሞክራሲ ስርዓት እየገባ ስለሆነ ይሄን ያበረታታል የሚል ምላሽ ነበር የሰጠው። አሁን ለምን ይመለሳል ወደ ኋላ? የኢትዮጵያ የሴቶች መብቶች አቀንቃኝ ሲቪክ ድርጅት መስራች ቁምላቸው ዳኘ አስተያየት ከሰጡት ውስጥ ናቸው። ሀሳብን በነጻነት የመግለጽን መብት በሚመለከት ወሳኝ ድርሻ የሚኖራቸው አካላት እንደ ቦርዱ ያሉ አካላት ማለት ነው። ጥንቅራቸው፣ ስልጣናቸው፣ እንደዚሁ ገለልተኛነታቸውን የሚያረጋግጥ እና ለሚዲያው ጥበቃ ማድረጋቸውን የሚያሳይ መሆን አለበት። ሁለተኛው ነገር ቅድም እንደተባለው ሀሳብ በነጻነት የመግለጽ መብት በራሱ መሰረታዊ መብት መሆኑ ብቻ ሳይሆን የሌሎች መብቶችን መከበር ቁልፍ መሳሪያ ነው። ስለዚህ እዚህ መብት ላይ የሚደረግ ገደብ እና ውሳኔ የሌሎች መብቶችንም አፌክት የሚያደርግ የሚነካ ነው። የኢትዮጵያ የሰብአዊ መብት ድርጅቶች ህብረት ዳይሬክተር መስዑድ ገበየው ደግሞ ተከታዩም ብለዋል። ምን ያክል የምንሰጣቸው ግብአቶች ተካተው ይሁን አይሁን ምክረ ሀሳብ ወደ መጽደቅ የሚሄድ ከሆነ እስካሁን ለባለፉት ስድስት አመታት ያገኘናቸውን ጌይኖች በተለይ ሚዲያ በማስፋት ሲቪክ ስፔሱን በማስፋት በኩል ሪፐርከሽን ነው የሚሆነው እና እኛ ምክረ ሀሳባችን ከመነሻው ከመነሻው ይሄ ረቂቅ አስፈላጊ አይደለም የሚል አቋም አለን። የኢትዮጵያ ብዙሀን መገናኛ ባለስልጣን ዋና ዲሬክተር አቶ መሐመድ እድሪስ በሰጡት ምላሽ በስራ ላይ ያለው አዋጅ በሚደነግገው መሰረት በወር አንድ ጊዜ የሚሰበሰበው ቦርድ የዕለት ተዕለት ስራዎችን እንዲፈጽም መወሰኑ አግባብ አይደለም ብለዋል። በመሆኑም ከሚዲያ ፈቃድና ቁጥጥር ጋር የተያያዙ ስራዎች በባለስልጣኑ እንዲፈጸሙ ማሻሻል አስፈላጊ ነው በማለት ማሻሻያውን ተከላክለዋል። አንድ ጉዳይና ሁኔታውን አሟልቶ የመጣ የፍቃድ ጥያቄ ይዞ የመጣ አካል በመጣበት ቅስፈት መልስ አግኝቶ መሄድ ሲገባው አዋጁ ግን ያለው ምንድ ነው? አይ ሀሳብ አሟልታል። በተለያየ ጊዜ ከተለያዩ አካላት የተሰባሰቡ ስለ ጉዳዩ ፕሮፌሽናል ማለት አንድ በአንድ ያልሞከሩ ያላዩት ሰዎች ሲሰበሰቡ ውሳኔ ታገኛለህ የሚባል ውሳኔ ስልጣን የማስፈጸም ኃላፊነት ተሰጥቶት የማስፈጸም ስልጣን ያልተሰጠው ብቸኛ ተቋም የኢትዮጵያ መገናኛ ባለስልጣን ነው። ከቦርዱ በታች ፈጻሚ ተብሎ አንድ አካል ከተቋቋመ በኋላ ለመወሰን የሚያስችሉ ጉዳዮችን እለት እለት ጉዳዮችን አንተ አትወስንም። ከተለያዩ አካላት ለመጡት አካላት ነው የሚሰጡት። ያው የሚለው ማለት ነው። አንድ ሚዲያ ማታ ላይ ለምሳሌ ዛሬ በብሮድካስት ሚዲያ ላይ ወጥቶ አዋጅ እያወጀ ህዝብን ከህዝብ ቢያውክ የሚደረገው ምን እንደሆነ እኛም ፔኑ እንድትረዱት ኦኬ ጠብቀን ብለን በሚቀጥለው ቀን ቦርድ ጠርተን ለቦርድ ቦርድ ደብዳቤ ጽፎ ለሚዲያው ማስተባበያ ስጥ ተብሎ እስከዛ ባለበት ደረጃ ውስጥ ህዝብ እያለቀ ይቀጥላል ማለት ነው። የህብረተሰቡ፣ የሴቶች፣ የህጻናት፣ የማህበረሰቡ፣ የብሄር ብሄረሰቦች፣ የህዝቡ የሰማበት ጉዳይም ጥበቃ ማድረግ በማንችልበት ቁመና ተቀፍድደና የተቀመጥ ነው ማለት ነው። የባለስልጣኑን ዳይሬክተር የመሾም ኃላፊነት ለጠቅላይ ሚኒስትሩ መተላለፉ ከህገ መንግስቱ ጋር የሚጣጣም እንደሆነና በአጠቃላይ የተደረገው ማሻሻያ የቁጥጥር ስራዎችንና አገልግሎቶችን ከማቀላጠፍ ያለፈ ሚና እንደሌለውም የባለስልጣኑ አመራሮች አብራርተዋል። የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ ኮሚቴው በውይይቱ የተነሱ ሀሳቦችን በግብዓትነት ወስዶ እንደሚመለከታቸው አስረድተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ሆለታ ከተማ የሰባት ዓመት ታዳጊን በማግኘት በሚሊዮን የሚቆጠር ገንዘብ ማስለቀቂያ የጠየቁት ሦስት ግለሰቦች የእስራት ቅጣት ተፈርዶባቸዋል። የምዕራብ ሸዋ ጠቅላይ ፍርድ ቤት እያንዳንዳቸውን በ11 ዓመት ጽኑ ስርዓት እንዲቀጡ የፈረደባቸው ሦስት ተከሳሾች ራሳቸውን በክልሉ የሚንቀሳቀሱ የኦሮሞ ነጻነት ታጣቂ ቡድን አባላት አስመስለው በፈጸሙት እገታ መሆኑን የዞኑ አቃቤ ሕግ ጽሕፈት ቤት ገልጿል። ጻይዳምጠው የዚህን ጉዳይ ዝርዝር ትነግረናለች። የምዕራብ ሸዋ ዞን ጠቅላይ ፍርድ ቤት ጥቅምት 27 ቀን 2017 ዓ ም በዋለው ችሎት እያንዳንዳቸውን በ11 ዓመት ጽኑ እስራት እንዲቀጡ የፈረደባቸው አንደኛ ተከሳሽ ኤርሚያስ ሁንዴ፣ ብሩክ አብዮትና እዩብን ለማ የተባሉ ግለሰቦች ራሳቸውን በክልሉ የሚንቀሳቀሱ የኦሮሞ ነጻነት ታጣቂ ቡድን አባላት አስመስለው በፈጸሙት እገታ መሆኑን የዞኑ የአቃቤ ሕግ ጽሕፈት ቤት ልዩ ልዩ ወንጀሎች ምርመራ ቡድን መሪ አቶ በቀለ ቤካ ለአሜሪካ ድምጽ ተናግረዋል። ጥቅምት 24 ቀን 2017 ዓ ም በግምት ከቀኑ 8 ሰዓት አካባቢ ሳባምቦ ጌታውን የተባለ የ7 ዓመት አዳጊ ቤተሰቦቹ ወደ ሱቅ ልከውት ሲመለስ መንገድ ላይ ሶስት ወጣቶች ልጁን ባጃጅ ተሽከርካሪ ውስጥ አስገብተው ከከተማው ወደ ኤጀሬ ወረዳ ተሰወሩ። ከመካከላቸው አንደኛው ተከሳሽ ኤርሚያስ ሁንዴ ከታዳጊው ጋር ጎረቤት በመሆናቸው ይተዋወቃሉ። ከተሰወሩም በኋላ ገጠር ቀበሌ ኦና ቤት ውስጥ ልጁን አፍነው በማቆየት ለቤተሰቦቹ ከኦሮሞ ነፃነት ታጣቂዎች ውስጥ አንዱ እንደሆነ በማስመሰል በጫካው ስሙ ጃልዲዳ እንደሚባል ገልጾ ልጃቸው በሱ እጅ እንዳለና አንድ ሚሊዮን ብር ለሚልከው ሰው እንዲሰጥ አለዚያ ልጁን እንደሚገድለው አስጠነቀቀ አቶ በቀሌ ቤካ አክለውም የታጋሹ ልጅ ቤተሰቦች ለጸጥታ ኃይል በሰጡት መረጃ ክትትል ተደርጎ ግለሰቦቹ በቁጥጥር ስር መዋላቸውን አስረድተዋል። የሆለታ ፖሊስ መምሪያ ጉዳዩን ተከታትሎ የምርመራ መዝገብ አጠናቅሮ ለምዕራብ ሸዋ ዞን አቃቤ ህግ አቀረበ አቃቤ ህግ ክስ መስርቶ ግለሰቦቹ የምዕራብ ሸዋ ዞን ፍርድ ቤት ቀረቡ። ድርጊቱን አምነው ታጣቂም እንዳልሆኑ ገልጸው ገንዘብ ፈልገው ድርጊቱን እንደፈጸሙ ለፍርድ ቤት አስረዱ። ፍርድ ቤቱም ጉዳዩን ከሰማ በኋላ በወንጀል ሕጉ 1996 አንቀጽ 25ና 9ን በመተላለፍ በማለት እያንዳንዳቸው በ11 ዓመት ጽኑ እስራት እንዲቀጡ ተፈረደባቸው። የአዳጊው አባት አቶ ጌታውን ታደሰ ጥቅምት 24 ቀን 2017 ዓ.ም ልጃቸው ከተላከበት ሳይመ። ለመመለስ ስቀር ፍለጋ መጀመራቸውን ገልጸው ሁኔታውን ያስታውሳሉ። በእለቱ ፍለጋ ስንጀምር ምንም ፍንጫጣን፣ አመሻሽ ላይ ስልክ ተደወለና የኦሮሞ ነጻነት ታጣቂ ነኝ ጃልዲዳ ባላለው፣ ልጅህ በእኛ እጅ ነው፣ አደአ በረጋ ወረዳ ነው ያለው አለኝ። ልጄንም በስልኩ አገናኘኝና ልጄ ና ውሰደኝ በመኪና ነው ያመጡኝ አለኝ። እሺ ብዬ ልጄ እንዲረጋጋ ነገርኩት። ደዋዩ ሰውዬ አንድ ሚሊዮን ብር ለሰው ትሰጣለህ፣ ከዛ ልጅህ ይለቀቃል፣ አለዚያ ልጅህን ሬሳውን ነው የምታገኘው ብሎ አስፈራራኝ። ስልኩን ይዤ ወደ አካባቢው ሰዎች ወጣው። በቴሌግራም ማንነቱን ደረስንበት። የከተማውን የጸጥታ ኃይሎች ጠይቀን ወደ ግብረ አበሮቹ ቤት አመራንና እስኪ ነጋ ጠብቀን፣ ሁለተኛው ተከሳሽ ኢዩኤል ለማ የተባለ ግለሰብ ተይዞ ልጄ ወዳለበት አጀሬ ወረዳ አመራን። በዚህ ሁኔታ ነው ልጃችን በሕይወት ያገኘ ነው። አቶ ጌታሁን አክሎ ሲገልጹ ልጁን በዋናነት አግባብቶ ወዝዷል የተባለው አንደኛ ተከሳሽ ጎረቤታቸውና እንደ ቤተሰብ ቅርበት ያላቸው መሆኑን ገልጸዋል። የአንደኛ ተከሳሽ ወጣት ኤርሚያስ ሁንዴ ታላቅ እህት መሆኗን ለአሜሪካ ድምፅ የገለጸች የቤተሰብ አባል ስለ ወንድሟ እንዲህ ብላለች። ኤርሚያስ ታናሽ ወንድሜ ነው። የጄኔራል ወንጌት ኮሌጅ አውቶ መካኒክ ተማሪ ነበር፣ ዘንድሮ ተመራቂ ነበር። ከዚህ ቀደም ጥፋት አጥፍቶ አያውቅም። ድርጊቱ የተፈጸመ ቀን ቤታ ደረም እኛም እንደ ቤተሰብ ምንም አልሰማንም። ጠዋት በፖሊስ ተይዘው ሲመጡ ነው ያየነው። የታገተው ልጅ ጎረቤታችን ነው። ያው ተከሰሱ፣ ተፈረደባቸው። የህግ ጠበቃ አላቆምንለትም ምክንያቱም ድርጊቱን መፈጸማቸውን አምነዋል። አቶ በቀሌ ቤካ ሌሎች መሰል ወንጀሎች ክትትል ተደርጎባቸው ውሳኔ እንዳገኙም ገልጸዋል። በምዕራብ ሸዋ ወልመራ ወረዳ በ2016 ዓ ም ወጣቶች ሰው አግተው ገንዘብ ሲጠይቁ ክትትል ተደርጎባቸው በቁጥጥር ስር ውለው በወረዳው ፍርድ ቤት መዝገባቸው ውሳኔ አግኝቷል። ሶስት መዝገቦች ነበሩ። በ2017 ሁለተኛ ወር ውስጥ ደግሞ በአምቦ ከተማ የአራት ዓመት ሕፃን አግቶ ገንዘብ በባንክ ተልኮለት ወደ ባንኩ ሲሄድ በተደረገበት ክትትል ግለሰቡ ለመያዝ ችሏል። ተከሳሾቹ በእስር ላይ መሆናቸውን የገለጹት አቶ በቀለ ወጣቶች እንዲህ ካለ የወንጀል ድርጊት እንዲቆጠቡም አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ ሰባት ሰዓት ተኩል ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን አንድ ዘገባ እንሻገር። የቀድሞ ፕሬዚደንት ዶናልድ ትራምፕ ከ2016 ምርጫ በፊት ሊጎዳቸው የሚችል መረጃ እንዳይወጣ ለማድረግ ከገንዘብ ውጪ ጋር የተያያዙ መረጃዎችን አጭበርብረዋል በሚል ተወንጅለው ባለፈው የግንቦት ወር በተካሄደው የክስ ሂደት ቁጥራቸው 34 የሚደርሱ ከባድ ወንጀሎች ጥፋተኛ ሆኖ ተገኝተዋል። የቅጣት ውሳኔያቸውም የምርጫ ሂደቱ እስኪጠናቀቅ ድረስ እንዲዘገይ ተደርጎ ነበረ። አሁን እርሳቸው ተመራጭ ፕሬዚደንት በመሆናቸው የክስ ጉዳዮቹን በተመለከተ የሚቀጥለው ደረጃ ምን ሊሆን እንደሚችል ግልጽ አልሆነም። ቲና ትሬን በጉዳዩ ላይ ያጠናቀረችውን ዘገባ አሉላ ከበደ እንደሚከትለው አቀናብሮታል። ምራጩ ፕሬዚዳንት ዶናልድ ትራምፕ ጥፋተኛ ሆነው በተገኙባቸው ወንጀሎች ይፈረድባቸው ይሆን? የቀድሞ የዩናይትድ ስቴትስ ፕሬዚዳንትና ጥፋተኛ ሆኖ የተገኘ ወይም የተፈረደበት ወንጀለኛ የሆኑት በቅርቡም የፕሬዚዳንትነት ስልጣን የሚረከቡት ዶናልድ ትራምፕ ክስ ሂደት ጋር የተያያዘ ያልተለመደ ሁኔታ ከግምት በማስገባት መልስ የሚሻው የኒውዮርክ ግዛት ዳኛ ዋን ምርሻን የሚመልሱት ጥያቄ ነው። ከ2016ቱ ምርጫ በፊት ሊጎዳቸው የሚችል መረጃ እንዳይወጣ ለማድረግ ሲሉ የወሲብ ፊልም ተዋናይዋ ስቶርሚ ዳንኤልስ የከፈሉትን ክፍያ ለመደበቅ ከምርጫ ወጪ ጋር የተያዙ መረጃዎችን በማጭበርበር በ34 የወንጀል ክሶች ጥፋተኛ ሆነው ተገኝተዋል። ይሁንና የፍርድ ውሳኔው በተደጋጋሚ ለሌላ ጊዜ ሲተላለፍ የቆየ ሲሆን፣ በጥቅምት 26ቱ ምርጫ ማሸነፋቸው የክስ ሂደቶቹን መቀጠል አጠራጣሪ አድርጓል። ፕሮፌሰር አና ኮሚኒስኪ በኒውዮርክ ዩኒቨርሲቲ የሕግ ትምህርት ቤት መምህርት ናቸው። በእውነቱ ዋናው ጉዳይ የትራምፕ የቅጣት ውሳኔ ሂደት ይቀጥል አይቀጥል ማወቁ ላይ ነው። ይህ ደግሞ ስልጣን ከመረከባቸው በፊት ወይንም ከዚያ በኋላ ይሆናል፣ አሊያም ጉዳዩ እንዲቋረጥ ይደረጋል የሚለውንም ይጨምራል። የትራምፕ ጠበቆች ባለፈው የሐምሌ ወር ጠቅላይ ፍርድ ቤቱ የሰጠውን ያለ መከሰስ ፕሬዝዳንታዊ መብት ተከትሎ ጉዳዩ ሙሉ በሙሉ ውድቅ ሊደረግ ይገባል በማለት ይከራከራሉ። ይሁንና የማንሃታኑ አቃቤ ሕግ አልቪን ብራግ በበኩላቸው ከህዝብ የተውጣጡ ዳኞች የጥፋተኝነት ውሳኔውን ያሳለፉት ጠቅላይ ፍርድ ቤት ለፕሬዝዳንቶች ያለመከሰስ መብት የሚሰጠውን ይህን ውሳኔ ከማሳለፉ አስቀድሞ ሲሆን ትራምፕም በጊዜው ፕሬዝዳንት አልነበሩም ሲሉ ይከራከራሉ። አቃቤ ሕግ ብራግ ትራምፕ ከተመረጡ በኋላም ለዳኛው በጻፉት ደብዳቤ የትራምፕ ጠበቆች ክሱ ውድቅ እንዲደረግ የሚያደርጓቸው ሙከራዎች እንደሚቃወሙ ነገር ግን የትራምፕ የስልጣን ዘመን እስኪያልቅ ድረስ የቅጣት ውሳኔውን ለማዘግየት ፈቃደኛ መሆናቸውን አመልክተዋል። ፕሮፌሰር ክሌር ፊንከልስቴን በፔንሲልቬንያ ዩኒቨርሲቲ የህግ ትምህርት ቤት መምህርት ናቸው። ዳኛው ሁዋን ማርሻን ከሳሽ አቃቤ ሕጉ ካቀረቡት ሐሳብ ጋር ከተስማሙ ተከሳሹ የዩናይትድ ስቴትስ ፕሬዚዳንት ከሆኑበት ያልተለመደ ሁኔታ አንጻር ፍትሃዊ የፍርድ ሂደት በሚባለው አካሄድ በመቀጠል ጉዳዩ ዶናልድ ትራምፕ የሥልጣን ዘመናቸው እስከሚያበቃበት 2029 ድረስ ሊቀመጥ ይችላል። ይህ ክስ ተመራጩ ፕሬዚዳንት ትራምፕ የተከሰሱበት ብቸኛ ጉዳይ አይደለም። ልዩ አቃቤ ሕግ ጃክ ስሚት ያቀረቡት ሚስጢራዊ ሰነዶችን በአግባቡ ካለመያዝና ሌላ የምርጫ ጣልቃ ገብነት ጋር የተዛመደ ክስ ሁለት የፌዴራል ጉዳዮች አሉ። በስልጣን ላይ ያሉ ፕሬዝዳንቶች በወንጀል ሊከሰሱ አይገባም በሚለው የፍትህ ሚኒስቴር ፖሊሲ መሠረት ጉዳዩ እየተጠናቀቀ ሲሆን በጆርጂያ ክፍለ ግዛት ከምርጫ ሂደት ጣልቃ መግባት ጋር የተዛመደው ክስ ግን ከፌዴራል መንግስቱ ስልጣን ውጭ ነው። አሁንም የፔንስልቬንያ ዩኒቨርሲቲዋ የህግ ፕሮፌሰር ፊንከልስቲን ከቴክኒክ አኳያ የጆርጂያ ክፍለ ግዛቱ ህግ የፍትህ ሚኒስቴር ፖሊሲ ሳይገድበው ለመቀጠል ነፃ ነው። ነገር ግን በእርግጥ ያንን ማካሄድ ይቻላቸዋል። ተከሳሹ የዩናይትድ ስቴትስ ፕሬዚዳንት ሆነው በማገልገል ላይ ሳሉ የዋይትሃውስን ትብብር የሚጠይቀውን የፍርድ ሂደት የዶናልድ ትራምፕን ትብብር ለማግኘት ማሰብስ ይቻላልን? በዚህም የተነሳ ከአሁን ቀደም ታይተው የማያውቁት እነኚህ እጅግ የተለዩ የሚሰኙ ሁኔታዎች የፍትህ ሂደቱን ከዚህ ቀደም ወዳልታወቅና ወዳልተፈተሸ አቅጣጫ መርተውታል። ያዳመጣችሁ የምትገኙት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንሻገር። በቀጣዩ ዘገባ ከሴቶች ጤና ጋር ተያያዥ ነው። የማህፀን በር ውልቃት በኢትዮጵያ በብዛት የሚታወቅና ትኩረት ያልተሰጠው ነገር ግን በብዙ እናቶች ላይ የሚከሰት የጤና ችግር ነው። በእንግሊዝኛ አጠራሩ ፕራፕሎስ ተብሎ የሚጠራውና በሴቶች የመራቢያ አካላት ውስጥ ያለ ጡንቻ በመላላት ወደ ውጭ የሚያወጣው የማህፀን በር ወይንም ግድግዳ አብዛኛውን ጊዜ ከወሊድ በኋላ ከባድ ሥራ በመስራት ለረጅም ሰዓት በማማጥ በቂ የሆነ ሕክምና አገልግሎት ባለማግኘትና በመሳሰሉ ምክንያቶች እንደሚከሰት ባለሙያዎች ይገልጻሉ። ኤደን ገረማው በዚህ ችግር ተጠቂ የነበሩ አንዲት እናት የጤና ባለሙያና በዚህ ዙሪያ ግንዛቤ ለማስጨበጥ የሚሰራ ተቋምን አነጋግራ ቀጣዩ መሰናዶ አዘጋጅታለች። በቤንሻንጉል ጎምዝ ክልል የመተከል ዞን ነዋሪ የሆኑት ወይዘሮ አብዮት ከፋለ የሶስት ልጆች እናት ናቸው። ወይዘሮ አብዮት ሶስተኛ ልጃቸውን ከወለዱ በኋላ ለስምንት ዓመታት ያክል ለማንም የማይናገሩት የጤና እክል አጋጥሟቸው እንደነበረ ይገልጻሉ። ከምን ይምጣ ከምን ይምጣ ላውቆም ዝም ብሎ ነው፣ በቃ ዱብዳ ወጦ ወርዶ ነው። ሽንት ቤት እንደሄድኩኝ ነው ዝም ብሎ የወጣብኝ። ምንድን ነው ብዬ ሕክምና ሄድ ቅርብ በሚገኝ ክሊኒክ ሂጄ በምታይ ለእንግላል አስተኝቶ አስገባልኝ መርፌ የሰጠኝ። ያው ግን ይህ ብቁ አልሆነም። በምሄድበት በምጓዝበት በምሰራበት ሰዓት እንደ ልቤ መንቀሳቀስ አልቻልኩም። ያው ይወጣል። በሚወጣ ሰዓት ደግሞ ወገባችን ለሁለት ይከፈላል። ትንሽ ተኝቼ ረፍት አድርጌ ለእንግላል ተኝቼ እንትን ከመለስኩት በኋላ እንደገና አሁንም መልሶ ሁለተኛ ያስቸግረኛል። የማሕፀን በር ወይም የማሕፀን ግድግዳ ውልቃታ አብዛኛውን ጊዜ የወለዱ እናቶች ከባድ የሆኑ እቃዎችን ሲሸከሙ እረፍት ሲያጡ፣ አሊያም ለረዥም ሰዓት ማማጣቸውን ተከትሎ እንደሚከሰት በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የማህፀንና የጽንስ ስፔሻሊስት እጩ ሐኪም ዶክተር አህመድ አደም ይናገራሉ። ብዙ ጊዜ የማህፀን በር አይታይም፣ ውጭ ወጦ ክት ለማድረግም ወይም ለማወቅም ያስቸግራል። እና ብዙ ጊዜ እናቶች የሚሰማቸው መጀመሪያ ምንድን ነው? የኳስ ላይ የመቀመጥ ስሜት ደግሞ ሽንት መቆጣጠር አለመቻል ኦር የሽንት ስሜት ቶሎ ቶሎ ሽንት መምጣት ሊሆን ይችላል። ኦር ደግሞ የሰገራ እምቢ ማለት ሊሆን ይችላል። ምክንያቱም ሁለቶቹም ነገሮች አብረው የተያያዙ ስለሆነ ከመሀዘን መውጣት ጋር የሰገራ መውጣት እምቢ ማለት ኦር ደግሞ የሽንት መውጣት እምቢ ማለት ኦር ቶሎ ቶሎ መምጣት ሊሆን ይችላል፣ ወይም ማምለጥም ሊሆን ይችላል እንደ ደረጃው ግን የማሕፀን ወደ ውጭ መውጣት ከወጣ በኋላ ነው ብዙ ጊዜ ሴቶች ቆር ደግሞ ይሄኛ በምንለው ሶስተኛ ወይም አራተኛ ደረጃ ከደረሰ በኋላ ነው በደንብ የሚታወቀውና፣ ነው ዲቴክት ለማድረግም ወይም ለማወቅ ጊዜ ይፈጃልና መጀመሪያ የሚሰማቸው እናቶች ስሜት ምን ይሆናል? ፋስ ላይ የመቀመጥ ስሜት ሲቀመጥ ምንቦርት አለመሰማት ነው የሚሆኑ ማለት ነው። በሌላ አነጋገር የማሕፀን ውልቃትም ይባላል። ቀጥታ ያው የማህፀን ግድግዳ ወደ ውጭ መውጣት ወይም የማሕፀን በር ጫፍ ወደ ውጭ መውጣት የሚለው ትርጉም ቀጥታ እንደ አረፍተ ነገር ነው የሚሆነው። ትክክለኛ የሚተካው አንድ ቃል ላይኖረንም ብዙ ጊዜ የምዥዠጓ ሎካ የሴቶች ልማት ማህበር ዋና ስራ አስፈጻሚ የሆኑት ወይዘሮ ህድሪ ወርቁ ተቋማቸው በሚንቀሳቀስበት በቤኒሻንጉል ክልል ይህን መሰል ችግር ያለባቸው እናቶች የሚያስፈልጋቸውን የጤና ድጋፍ በመመልከት በዚህ ዙሪያ በጀት መድቦ መስራት መጀመሩን ይገልጻሉ። ብዙ ሴቶች ወደኛ ይመጣሉ፣ ፊስቱላ ተብሎ ሪፈር ይደረጋሉ። እኛ ጋር ከመጡ በኋላ ግን ስናይ ምንም አይነት ሽንትም ሰገራም የለም። በሰዓቱ ባለሙያም አልነበረንም፣ የጤና ባለሙያም አልነበረንም። ጤና ጣቢያ ሲሄዱም ፊስቱላ ብለው ነው ሪፈር የሚያደርጓቸው እና የሆነ ወቅት አንድ እናት በቃ ካላያችሁኝ አልሄድም አለች እና አሳየችን። ስታሳየን ያው ማህፀን ልጅ የሚሸከመው ሙሉ በሙሉ ነው ወደ ውጭ እንደ ልጅ ራስ ሆኖ ነው የሚወጣው እና በቃ ካልታከምኩ አልሄድም የሚል ሀሳብ ፊስቱላ ነኝ ብላ ስትለን ግራ ገባኝና ዶክተሩ ጋር ስደውል ይሄ ማህፀን መውረድ ነው፣ እኔም አላቅም ለእኔም አዲስ ነበር። ይሄ ማህፀን መውረድ ነው እንጂ ፊስቱላ አይደለም የሚሉ ሀሳብ ሰጠን። ከዛ በኋላ ዶኖሮቻችንን ዩኤንኤፍፒን በጣም ነው የማመሰግነው። ለእነሱ ይህን ሀሳብ ሼር ስናደርጋቸው ፈቀዱልን በጀት። ከዛ በኋላ እነዛን እናቶች ማሳከም ጀመርን ማለት ነው። እና የማህፀን መውረድ በብዛት አይታወቅም ነበረ፣ የፊስቱላ ነበር የሚታወቀው። እና በርካታ እናቶች ቁጥራቸው በጣም አስደንጋጭ የሆነ ከአንድ ከትንሽ መንደር ውስጥ ሀምሳ አርባ እናቶች በዚህ ችግር የተጋለጡ ናቸው እና ይህንንም በዘመቻ አሶሳ ላይ፣ ባህር ዳር፣ አዲስ አበባ እየመጡ በርካታ እናቶች እንዲታከሙ አድርገናል። ብዙ እናቶች ጉዳዩን ቸል በማለት በወገብ ህመምና በቀላል የሽንት ቧንቧ ኢንፌክሽን እየተመካኘ ለረዥም ጊዜ ህክምና ሳያገኙ እንደሚኖሩና በዚህም የተነሳ ለሰፋ ችግር እንደሚጋለጡ የጤና ባለሙያው ዶክተር አህመድ አደም ይናገራሉ። ወደ አርባ ሰባት ፐርሰንት ከተያዙ ሰዎች ግማሾቹ ዲፕሬሽን ውስጥ ይገባሉ። ለማንም አያወሩም። በዚህ የተነሳ ኳሊቲ ኦፍ ላይፋቸውን አፌክት ያደርገዋል። ይሄ የቀን ተቀን እለታቸውን መስራት አይችሉም። ፕሮዳክቲቭ አደሉም። ሴክሹዋል ላይፋቸው ላይ ችግር አለ። ኦር ይፋታሉ። በዚህ የተነሳ ዲቮርስ አለና በጣም ይሄ ከማተርናል ሄልዝ ጋር ከእናት ውስጥ ናሉ ጋር በጣም የተያያዘ ነው እና ኢቭን ወደ ዲፕሬሽን የሚያጋልጣቸዋልና ከዚህ መጥተው እኛ ጋር ተሰርተው ሲሄዱ በጣም ነው በጣም ረክተው ደስ ብሏቸው በቃ እንደዚህ እንኳን ሕክምናው በቀላሉ እንኳን ተሰርቶ የአንድ ሰዓት የለ የአራ አምስት ደቂቃ ፕሮሲዲርና ኦፕራሽን ማንመስላቸው ሁሉ አሉ። ና ወይዘሮ ህድሪ ወርቁም በተቋማቸው ከሚያዩት ችግር ስፋት በመነሳት በከተማም ቢሆን የግንዛቤ እጥረት አለ ይላሉ። በጣም ከባድ ነው። ከተማ አካባቢም እኔ በጣም ማለት ትልልቅ ከተማ የሚባል ወረዳዎች ላይ ዞኖች ላይ ነው የምንሰራው። ትልልቅ ከተማ ላይ እንኳን ይደበቃል ብዬ ነው የማስበው በጣም ነው የሚያስደነግጠው። በጣም ነው የሚያስፈራው። ሌላ በአድ ነገር የመጣ ሁሉ ነው የሚመስለው። ምክንያቱም አካልሽ ወደ ውጭ ወጦ ተንጠልጥሎ ሲቀመጥ በቃ ምን ተፈጠረ ብሎ ነው ብዙዎቹ የሚያስቡት እና የማይድን አድርገው ነው የሚያስቡት። መናገር የሚፈራሉ። በእነሱ ብቻ የደረሰ ይመስላችኋል። እና የግንዛቤው ስራ በጣም ብዙ ቅስቀሳ ያስፈልጋል። የቤንሻንጉል ጉሙዝ የመተከል ዞን ነዋሪ የሆኑት ወይዘሮ አብዮት የቀዶ ህክምና አገልግሎት ካገኙ በኋላ ወደ ቀደመ ህይወታቸው መመለሳቸውን ይገልጻሉ። የራሴን ማህፀን ካስወጣሁ በኋላ አብዛኛውን በተገኘሁበት ቀበሌና ወረዳ ውስጥ ብዙ ሴቶች እንዲሰራላቸው ትምህርት እየሰጠሁ በየሰፈሩም እየሄድኩኝ ያው ድብቅ መሆናችን እኛን ነው የሚጎዳን። ከአስር እስከ ሀያ የሚሆኑ ሴቶች እንደ እኔ ማህፀናቸው ተሰርቶላቸው አሁን በደህና ደረጃ ይገኛሉ። ዶክተር አህመድ የማህጸን በር ውልቃት ወይም የማህጸም ግድግዳ ውልቃት የተለያዩ እንቅስቃሴዎችን ጨምሮ ከቀዶ ጥገና ውጭ የህክምና አማራጮች እንዳሉት ይገልጻሉ። በእርግጥ አሁን የሚመከረው ሁሎችም ደረጃ አለው የህክም የህክምየዳ ማህጸን ወደ ውጭ ሲወጣ ደረጃ አለው ከአንድ እስከ እስከ አራት ከአንድ እስከ ሶስት የተለመደው አለ ደአይነት የከፋፈል ዘዴ ቢኖርም ከአንድ እስከ አራት የሚለውን ስንከተል ብዙ ጊዜ እንኳን ማሕፀናቸው ወደ ውጭ መውጣት ምልክት የሚያሳዩ ሰዎች ይቅርና እናቶች ከወለዱ በኋላ የሚመከሩ ብዙ አይነት ኤክሰርሳይዞች አሉ። እነዚህ ለምሳሌ ብዙ የተማረ ሰው የሚያውቃቸው ኪግልስ ኤክሰርሳይዝ የሚባሉ አሁን ጥሩ ጥሩ ነገሮች እየመጡ ነው። ኢቨን ቀጥታ ኦፕራሲዮን ሳይሰሩ እነዚህ ላፓራስኮፒ የሚባሉ አሉ። ፓራስኮፒ በትንሽ ቀዳዳ ብቻ ተገብቶ ማሕፀኑ ወደ ላይ ከፍ አድርጎ ታስረው እዛውን እንዲቀርና ሰዎቹ ወለዱም አልወለዱም ሲንስ ፈልቢ ካሁን ዩትረስ የሰውነት የተቀደሰ ሰውነት ነው እና ኦርቶ ማውጣትን ብቸኛው መፍትሄ አይደለም ተብሎ ስለሚታሰብ፣ አሁን ዘመናዊ መፍትሄ ዘመናዊ ያስታሰብ ስላለ ይህን ማዕፀኑ ጥቅም ባይኖረውም ወደ ውስጥ ገብቶ እዛው ላይ ቦታው ላይ ብቻ ተንጠልጥሎ እንዲቀመጥ የሚደረግበትን መንገድ አለን። ምንም እንኳን በኢትዮጵያ ስለ ችግሩ ሰፋ ያለ ግንዛቤ ባይኖርም ሀያ አራት ከመቶ የሚደርሱ እናቶች ላይ ችግሩ እንደሚያጋጥም የዩናይትድ ስቴትስ መንግስት የብሔራዊ የሕክምና ቤተ መጻሕፍት መዛግብቶች ጠቁመዋል። ከአሜሪካ ድምጽ ለተጠናቀሩ ዘገባ አይደን ገረመው ከዋሽንግተን ዲሲ። የደንገረመውን ለቀደመው ዘገባ በእጅጉ አመሰግናለሁ። ቀጣዩም ዘገባ ከጤና አገልግሎት ጋር የተያያዘ ነው። በባህር ዳር ከተማ ዙሪያ የሚገኘው ጥበበ ጊዮን ስፔሻላይዝድ ሆስፒታል የህክምና ባለሙያዎች እና ሰራተኞች አካባቢው ይገኛሉ ባሏቸው ታጣቂ ዘራፊዎች ምክንያት ይደርስብናል ባሉት ዘረፋ ስራ ማቆማቸውን ገልጸዋል። አስቴር ምስጋናው ዝርዝሩን ትነግረናለች። በባህር ዳር ከተማ ዙሪያ የሚገኘው ጥበበ ጊዮን ስፔሻላይዝድ ሆስፒታል የሕክምና ባለሙያዎችና ሰራተኞች በአካባቢው ይገኛሉ ባሏቸው ታጣቂ ዘራፊዎች ምክንያት ይደርስብናል ባሉት ዝርፊያ ስራ ማቆማቸውን ገለጹ። የአሜሪካ ድምጽ ያነጋገራቸውና ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን ሁለት የሕክምና ባለሙያዎች በተለያዩ ጊዜያት የታጠቁ ዘራፊዎች ወደ ሆስፒታሉ ቅጥር ግቢ ዘልቀው በመግባት ሰራተኞቹን በሽጉጥ በማስፈራራት ዘረፋ ማካሄዳቸውን ገልጸው ከሰኞ ህዳር 9 ቀን 2017 ዓ ም ጀምሮ መደበኛ ስራቸውን እንዳቆሙ ተናግረዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስና ድምፃቸውን እንድንቀይር የጠየቁን አንድ የሆስፒታሉ የጤና ባለሙያ ከአምስት ወራት ወዲህ በተደጋጋሚ የታጠቁ ድንገተኛ ዘራፊዎች ወደ ሆስፒታሉ ቅጥር ግቢ በመግባት ዝርፊያ እንደሚፈጽሙ ገልጸዋል። ማክሰኞ ህዳር 3 ቀን 2017 ዓ ም የሆስፒታሉን ዳይሬክተር ጨምሮ ሌሎች አምስት ሐኪሞች ግቢው ውስጥ እንደተዘረፉም ተናግረዋል። ማክሰኞ ማታ ነ እነሱ የተቃሙ ሮብለት ከኮሌጁ ከፍተኛ ኃላፊዎች ጋር ተሰብስበን ብዙ ተጨቃጭ ቀን ሙሉ ቀማት እስከ ስምንት ሰዓት አካባቢ እነዚህም ነገሮች ካልተሟሉ ከኢመርጀንስ ሰርቪስ ውጭ ለጊዜው ስራ እናቆማለን የሚል ማስጠንቀቂያ ስተን ነው የተለያየ። ከዚያ በኋላ ያለውን ነገር የሆስፒታሉ ከፍተኛ አመራሮች በሙሉ የፖሊዞ አመራሮች ያውቃሉ እየሆነ ያለውን ነገር ማለት ነው። ለአንድ እጅ ሶድ አይደለም። እኛም ስራ ወደ ማቆም ይገባል። ቀደም ሁለት ሀኪሞች ተቀምጠዋል። ተማሪዎች ብዙ ጊዜ ዶርማቸው ድረስ እየሄዱ እያንኳኩ ማለት ነው ንውጡ እያሉ ሴቶችንም ወንዶችንም እንግዲህ የሚቀጥለው እስቴት ሴቶችን መድፈን ቤት ውስጥ ገብቶ ቤት የእኛም መኖሪያ ቤታችን ይዘው አይደለም፣ ቤት ውስጥ ገብቶ ሌላ ሌላ ንብረት መዝረፍ፣ ፖስታ ውስጥ ገብቶ ብዙ ኮምፒውተር አለ፣ ብዙ የሚጠቅም ነገር አለ፣ እሱ መዝረፍ። ይሄ ነው ጊዜ ቀረ። ሀሙስ ጀምሮ ነው ግን በአንድ ጊዜ ሸት ማድረግ ስለአስቸገረ አስቸገረ እኔ ራሴ ሀሙስ አሁን ኦፕሬሽን ሰርቻለው አርብም የተወሰኑ ሰዎችን አይቻለው

የሆስፒታሉ ሰራተኞች ለሚመለከተው አካል ጠንካራ የጸጥታ ኃይል እንዲመደብላቸው በተደጋጋሚ ቢጠይቁም መልስ ማግኘት እንዳልቻሉ ተናግረዋል። መፍትሄ ይኖረዋል፣ በቃዎቹ ይነገራቸዋል፣ ምናምን ይባላል ግን ቢነገራቸውም ጥበቃዎቹ እንደነገርኩሽ ምንም ማድረግ አይችሉም። አንደኛ ጥሬለውን ብይሻለሁ፣ ሁለተኛ መሳሪያ ያላቸው እነሱ። በዚ ምክንያት ነው ቆማ የደህንነት ጉዳይ ነው። የደህንነታችን ፈኪሁያችን ይጠበቅልን ነው። ለምሳሌ አንደኛ ግቢ ይታጠርልን፣ ሁለተኛ ጥበቃ ትጥቅ ያለው ጠንካራ ጥበቃ ይመደብኝ፣ ዋና ዋናዎች ሁለቱን ከተደረገልን። ለተሻለ ህክምና ከምስራቅ ጎጃም ዞን ከቢቼና ወረዳ የመጡ ታካሚ በበኩላቸው የህክምና ባለሙያዎቹ አድማ ላይ በመሆናቸው ምክንያት ከሰኞ ጀምሮ እስከዛሬ ዛሬ አገልግሎት ባለማግኘት እየተጉላሉ መሆኑን በተመሳሳይ የደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን አንድ ታካሚ ተናግረዋል። ዶክተር አጠቃላይ የለም ውስጥ ዶክተር የሚባል ነገር ወጥቷል እ የተጉላለን ያለምንም ታኝቶ የሚታከመው ይረዳል አዲሰኛ ሰራተኞች <tune> <tune> <tune> ጣኝቶ የሚታከመው ወደ ሀገር ነው። ቀጠሮ እንትን እያለበስ ወደ ሀገር ነው ሄደ። የጥበበ ግዮን አጠቃላይ ሆስፒታል በቀን ሶስት ሺህ ህሙማንን እንደሚያስተናግድ የሆስፒታሉ አመራሮች ይገልጻሉ። ከዚህ በተጨማሪ በዩኒቨርሲቲው በሕክምናና ሳይንስ ኮሌጅ የሚማሩ ተማሪዎችም የተግባር ትምህርት ይወስዱበታል። በዩኒቨርሲቲው በሕክምና ሳይንስ ኮሌጅ የአምስተኛ ዓመት ተማሪ መሆኑን የገለጸልንና በደህንነት ስጋት ምክንያት ስሙ እንዲጠ እንዲጠቀስ ድምፁም እንዲቀየር የጠየቀን አንድ ተማሪ ከሰኞ ጀምሮ የህክምና ተማሪዎች የተግባር ትምህርት እየወሰዱ እንዳልሆነ ተናግሯል። ሰኞ ዕለት ጀምሮ እዛ ጀምሮ እስካሁን አልተማርም ነው ከዛ በ ባለው ግን እየተማረ ነበር ነው። ሰኞ ዕለት ሄድነን አየነን ምንም አልነበረም። እዛ ተመልሰን መጠን ከዛ በኋላ አልሄድንም ወደ እዛ ሆስፒታሉ አጥር የለውም፣ ጠባቂዎቹም ዱላ ይዘው ነው የሚጠብቁት ሲል ቅሬታውን ያቀረበው አንድ በተመሳሳይ ምክንያት ስሙ እንዲጠቀስ ያልፈለገ የሕክምና ባለሙያ መደበኛ የጸጥታ ኃይል ካልተመደበ በቀር ስራ መስራት አስቸጋሪ ነው ብሏል። የሞባይል ንጥቂያ እና የእንግርግር እንደዚህ ነገር ነበረ እና በዛ በዛ እንግዲህ ያለው ነገር የጸጠው ነገር ስላሰጋን አስቸጋሪም ስለሆነ ይሄ ነገር ይስተካከልልን በሚል ነው ኤመርጀንሲ አላቆመም። ይሄ ግን አሁ እውነት ነው አለ። በዚህ በዚህ ምክንያት ነው የቆመው። ምክንያትም ይህ የምላሽ ስለሌለ ጥቃት የሚያደርሰው የታጠቁ አካሎች ናቸው። እንደ ተደጋጋሚ ጥቃት እየፈጸሙ ሰው በስተ ምዕራብ በኩል በስተ ደቡብ በኩል አጥሮች የሉትም ና በዛም እየዘለሉ ይገባሉ። መሳሪያ ታጥቆ ነው የሚገቡት። ይፈራሉ። ይህም ህይወትን ለማዳን አይከባል የሚል ለዛም ሆነ ያ መሳሪያ ነው የሚጠብቁት በባህር ዳር ዩኒቨርሲቲ በጥበቃ ስራ የተሰማራ እና በደህንነት ስጋት ምክንያት ስሙ እንዳይጠቀስ ድምፁም አየር ላይ እንዳይሉ የገለጸልን ግለሰብ ያለ ጦር መሳሪያ ስለሚጠብቁ ችግሮች ሲፈጠሩ ምላሽ መስጠት አለመቻላቸውን ገልጿል። በባህር ዳር ዩኒቨርሲቲ የጸጥታና ደህንነት አገልግሎት ዳይሬክተር ኢንስፔክተር ሀብታሙ መለሰ የሆስፒታሉ ሰራተኞች በምሽት በታጠቁ ኃይሎች ዘርፋ ዘረፋ እንደሚፈጸምባቸው አረጋግጠዋል። አክለውም በአማራ ክልል ባለፈው ዓመት ከታወጀው አስቸኳይ ጊዜ አዋጅ ጋር በተያያዘ ከጸጥታ ኃይሉ ውጭ የጦር መሳሪያ መያዝ የሚከለ የሚያገለግል አዋጅ በመታወጅ የዩኒቨርሲቲው ጠባቂዎች የጦር መሳሪያ እንደማይዙ ገልጸዋል። በዚህ ምክንያት ወደ ግቢው ታጥቆ የሚመጣውን ማንኛውንም ዘራፊ ለመከላከል አዳጋች እንደሆነባቸው ተናግረዋል። ችግሩን ለመፍታትም ከአካባቢው ማህበረሰብ ጋር እየተነጋገሩ መሆኑን ተናግረዋል። በዚህ እሱ መኖር አለመኖር ሳይሆን በአካባቢ እኮ የመከላከያ ሰራዊት አለ። ስለዚህ እነዚህ ሰዎች የሱ ኮለኩ በሳት ጠብቀው የሚያደርጉት ግን እሱን ከአካባቢ ማህበረሰብ ጋር ካሉት ጋር ተመካክለን ያው ስራ እንደሚጀምር ነው። ሆስፒታሉን በበላይነት የሚያስተዳድረው የባህርዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነ ስለ ጉዳዩ ተጠይቀው በሆስፒታሉ ውስጥ ዝርፊያ መከሰቱን አምነው፣ ዛሬ ጸጥታና ደህንነቱን ከሚመራው ተቋምና ከኮሌጁ ከፍተኛ አመራሮች እንዲሁም ከአካባቢው ማህበረሰብ ጋር ተወያይተው ችግሮቹን ለመፍታት ውሳኔ ላይ መድረሳቸውን ገልጸዋል። አይ ቲንክ፣ ችግሩ ክስተቱ ከሳምንት በፊት የተከሰተ ነው። ልክ ነው። ታካሚ መስሎ የገቡ ልጆች ህክምናና ጤና ሳይንስ ኮሌጅ፣ በተለይ በጥበብ ዩኒቨርሲቲ ሆስፒታል ሜዲካል ዳይሬክተሩን ጀምሮ ድርሻ ሙከራ ተደርጓል። በእጃቸው ላይ ይዞት የነበረውን ሞባይል ወስደው አምልጠዋል። ይሄ እውነት ነው። ህክምናና ጤና ሳይንስ ኮሌጁን በአጠቃላይ ሆስፒታሉን በተለይ የሚጠብቀው የጸጥታና ደህንነት ኃይል አውትሶርስ ያደረግነው ኃይል ነው። እነሱ ጋርም ሰፊ ውይይት አድርገናል። አይ ቲንክ የሰዎች ሳይፈተሹ ወደ ሳል እንዳይገቡ የተጓደሉ አጥሮች ካሉ ማጥር በአጋጣሚ የዙሪያ አጥር አልነበረውም ሆስፒታሉም ሆነ ግቢው። ይሄ መታጠር እንዳለበት ተስማምተናል። በተለይ አውትሶርስ ያደረግነው የጸጥታና ደህንነት ኤጀንሲም ኃላፊነቱን ወስዷል። ዛሬ የጥበበጊሆን አጠቃላይ ሆስፒታል በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በፕሬዚዳንት ኢሳያስ አፈወርቂ እና በቀድሞ የሱማሌው ፕሬዚዳንት መሐመድ አብደላ መሐመድ በ2010 ዓመተ ምህረት የተመረቀ ትልቅ ሆስፒታል ነው። ለአሜሪካ ድምጽ አስቴር ምስጋ ነው ር ምስጋናውን ለቀደመው ዘገባ በእጅጉ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በኢትዮጵያ የብር የመግዛት አቅም መዳከምን ተከትሎ ቋሚ ደመዝተኞችን የኑሮ ሁኔታ እየፈተናቸው መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገልጿል። የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ መንግስት የሥራ ግብር መቀነስን ጨምሮ የኑሮ ጫናውን የሚያቃልሉ ኢኮኖሚ እርምጃዎች እንዲወስድ ጠቅላይ ሚኒስትር አብይ አህመድን በደብዳቤ መጠየቃቸውን ተናግረዋል። ከዚህ ጋር የተያያዘውን ዘገባ አስማማው አየነው ያሰማናል። የኢትዮጵያ መንግስት የብርን የመግዛት አቅም ያዳከመው የውጭ ምንዛሬ ግብይት በገበያ እንዲወሰን ያደረገው የፖሊሲ ለውጥ ተግባራዊ መሆን ከጀመረ ሶስት ወራት አልፎታል። ይህን ተከትሎ በተፈጠሩ ኢኮኖሚያዊ ጫናዎች እየተፈተኑ ከሚገኙ የማህበረሰብ ክፍሎች መካከል ቋሚ ደሞዝ ወይም ገቢ ያላቸው ይገኙበታል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ለአሜሪካ ድምፅ እንደገለጹት በኢትዮጵያ የብር መግዛት አቅም መዳከምን ተከትሎ ቋሚ ደሞዝተኛ ሰራተኞች የኑሮ ሁኔታቸው ይብስኑ እየከፋ መጥቷል ይላሉ። በተለይ ዝቅተኛ ደሞዝ ተከፋዩ ሰራተኛ ድሮ መኖር አልቻለም፣ አሁንም ይ ተጨምሮ ቀን ስራ እየሰራ ማታ ሆቴል ሮ ፍርፋር የሚለምንበት ደረጃ ላይ ደርሰዋል ማለት ነው። ይሄ ነው የዘወረስ ተበቀ ማለት የወረደ ማለት ይሄ ነው። አንዳንድ በዝቅተኛ ደረጃ ላይ የሚከፈላቸው ሰራተኞች ይህን ነው እያለ በዚህ ነው እየኖሩ ያሉት ማለት ነው። ስለዚህ ስራ ኖሮት ግን ፍርፋር ሄዶ የምለምን ማለት ነው። በአስር ዶላር በምንም ተአምር ልኖር አይችልም ወይም በሀያ ዶላር ኢትዮጵያ ውስጥ ወር ሙሉ የምኖርበት የሚችልበት ሁኔታ የለም። ኢኮኖሚያዊ ጫናው በተለይም በኢንዱስትሪ ፓርኮች ተቀጥረው የሚሰሩ ኢትዮጵያውያን ላይ የበረታ ስለመሆኑም አቶ ካሳሁን ገልጸዋል። ከዚህ በፊት ከጠቅላይ ሚኒስትር አብይ አህመድ ጋር በሰራተኞች የኑሮ ሁኔታ ላይ ተዋይተው እንደነበር አስታውሰው አብዛኞቹ ጥያቄዎቻችን ምላሽ አላገኙም ይላሉም። የሥራ ግብር መቀነስን ጨምሮ የኑሮ ጫናውን የሚያቃልሉ ኢኮኖሚያዊ እርምጃዎች እንዲወሰዱም በደብዳቤ ጠቅላይ ሚኒስትር አብይ አህመድን በድጋሚ መጠየቃቸውንም ተናግረዋል። ከደሞዝ የሚቆረጠው የስራ ግብር እንዲቀነስ በተደጋጋሚ ጥያቄ ስናቀርብ ነው የነበረው። ባለፈው አመት አካባቢ ከክቡር ጠቅላይ ሚኒስቴራችን ጋር ስንወያይ አንዱ ያቀረብነው ጥያቄ ይሄ ነው። ሁለተኛው መነሻ የደሞዝ ወለል ነው። እነዚህ ይሄ ብቻ ሳይሆን አንኳር ያቀረብናቸው እና የተወያየንባቸው እንደይሹ ይሄ ነበሩ። ከጠቅላይ ሚኒስቴሩ ጋር ከተወያየን በኋላ ጠቅላይ ሚኒስቴሩ አቅጣጫ ሰጥቶ ነበር። ይህን ጉዳይ እንዲያዩ አቅጣጫ የተሰጣቸው ሚኒስቴር መስሪያ ቤቶች የነበሩ እና ከነሱ ጋር በአካል ብንወያይ ደብዳቤ ብንጽፍላቸው ምላሽ አጣን። ከዛ በተደጋጋሚም ይሄ በድጋሚም የዚህ የኢኮኖሚ ማሻሻው ከመጣ በኋላ ገንዘብ የመግዛት አቅሙ በመቀነሱ ከዚህ በፊትም የተሰጠው አቅጣጫ መፍትሄ ስላላገኘን በዛ መሰረት መፍትሄ ይስጡን ብለን ለክቡር ጠቅላይ ሚኒስትሩ ደብዳቤ አስገብተናል ማለት ነው። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥሎ አለሙም አነስተኛና ቋሚ ገቢ ላላቸው የማህበረሰብ ክፍሎች የዋጋ ንረቱን ተከትሎ እየደረሰባቸው ያለውን ኢኮኖሚያዊ ጫና ለማቃለል ከደሞዝ ጭማሪ ይልቅ የስራ ግብር መቀነስ የተሻለ መፍትሄ ስለመሆኑ ይናገራሉ። ይሁንና መንግስት ካለበት እዳ አንጻር ይህንን አማራጭ ተግባራዊ ለማድረግ ፍላጎት ይኖሯል ብሎ አያምኑም። ከሰራተኛ ታክስ የሚያገኘውን መቀነስ ቢፈልግ የወጪውን ካልቀነሰ አይሆንም፣ እዳ ውስጥ ይገባል። በዛ ላይ ደግሞ ብድሮች አሉ። ብድሮችንም የሚከፍለው መንግስት ያው ካለው ታክስ ምናምን ሰባስቦ ነው። ያ ደግሞ የሚበደርባቸው ምክንያቶች ፈጣን ገቢ የሚያስገኙና ገቢ ተገኝቶ በገቢው ራሱ እዳውን እየከፈለ የሚሄድ ነገር ካልሆነ በስተቀር a unten. ያው በግብር ብቻ ነው የሚከፍለው። ግብሩ ደግሞ ለሰራተኛው ሸክም ይሆንበታል። አብዛኛው በግብር ከፋይነት የሚታወቀው ያው መንግስት ሰራተኛ ነው ወይም ደግሞ ተቀጣሪ ሰራተኛ ኢን ጀነራል ይከፍላል። ቢዝነሶችም ይከፍላሉ። ነገር ግን ጫናው የሚበዛው ለዚህ ለሰራተኛው ነው፣ ከደሞዝ አነስተኛነት። ስለዚህ የተያያዙ ብዙ ነገሮች አሉ፣ አብሮ ሊታሰቡ የሚገባቸው ብዙ ነገሮች አሉ። ትልቁ እርምጃ እኔ የሚመስለኝ መንግስት የራሱን የወጪ ቀዳዳዎች ቀንሶ ከሰራተኛው የሚያገኘውን ግብር ወደ መቀነስ ቢሄድ ለሰራተኛው ትልቅ እፎይታ ይሰጥ ነበረ። ግን እንደዛም ሆኖ በሰፊ እርምጃ ነው የሚፈልገው ነገር ሰራተኛው በዚህ ብቻም ችግሩን ሊወጣ አይችልም። አሁን ባለው ሁኔታ አነስተኛ ገቢ ባላቸውና ቋሚ ደመወዝተኞች ላይ ያለውን የኑሮ ጫና ለማቃለል ያግዛ በተባለው የስራ ግብር ማሻሻያ ዙሪያ ከገንዘብ ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የገንዘብ ሚኒስትር ዴታው ዶክተር ዮ ማሞ በቅርቡ ከአሜሪካ ድምፅ ጋር በነበራቸው ቃለ ምልልስ መንግስት የደሞዝ ጭማሪ በማድረግ ኢኮኖሚያዊ ጫናውን ለማቃለል እየሰራ ስለመሆኑ መናገራቸው የሚታወስ ነው። ያው ትኩረቱ የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው ሶስት መቶ ፐርሰንት ያክል ጨምራለ፣ ሁለት መቶ ፐርሰንት ጨምራለ። ኦፍኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭማሩ አነስተኛ ነው። ይሄ መሆኖ ግን ወደ ዘጠና አንድ ቢሊዮን ብር ነው ወጪው። የኢትዮጵያ ሰራተኛ ማብራት ኮንፌዴሬሽን ፕሬዚዳንት አቶ ካሳን ፎሎ በበኩላቸው ጥያቄዎቻቸው የሰራተኞች የመኖር ያለመኖር ጉዳይ በመሆኑ መንግስት ምላሽ እንዲሰጣቸው ጠይቀዋል። የስራ ግብር መቀነስ እና ዝቅተኛ የደሞዝ ወለል መወሰን ጊዜ የማይሰጠው ነው። የመኖር አለመኖር ጉዳይ ነው የምናወራ ያለ ነው። ስለዚህ ይሄ በአስቸኳይ መወሰን አለበት። አንዳንዶች አይ በዚህ ብቻ ነው ወይ የኑሮ ውድነት ሌሎች ማሻሻዎችን መውሰድ አለባቸው። መንግስት አሁን ለምሳሌ በትምህርት ቤቶች እያደረጋቸው የሚበረታታ ነገር መንግስት እያደረገ ያለው ነገር አለ። ሽማግሌዎችን የመጠለብ ስራዎችን እየሰራ ነው ያለው። እንደዚህ እንደዚህ ያነጥሩ ነው። ሌላው ገበያውን የማረጋጋት ስራ የሚሰራበት ሁኔታ ብትፈጠር፣ ለመንግስት ሰራተኛ ደግሞ ተጨምረዋል ሲባል ገና ኪሳቸው ሳይገባ ነው ሁሉም ነገር ለመንግስት ሰራተኛ ደሞዝ ተጨምሯል ብሎ ነጋዴዎች በከፍተኛ ሁኔታ ጭማሪ ያደረጉት። ስለዚህ ገበያውን የመረጋጋትና የመቆጣጠር ሁኔታ መኖር አለበት። የስራ ግብር መቀነስን ጨምሮ ቋሚ ደሞዝተኞች ተጨማሪ ገቢ የሚያገኙበት ሁኔታ መንግስት ማመቻቸት ይኖርበታል የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥሎ አለሙ ናቸው። ከዚህ ከግብርና ከታክስ ውጪ ባሉ መፍትሄዎች ላይም መተኮር አለበት። ሰራተኛው ተጨማሪ ስራዎች ለመስራት እንዲችል ሰው፣ በአጠቃላይ ህዝቡ እንደ ልቡ ስራ እንዲሰራ የሚችል ካልተደረገ በስተቀረ መንግስትም ገቢ አያገኝም፣ ህዝቡም ደግሞ ገቢ አያገኝም። ስለዚህ ጫናው በጣም ይበረት እና ሁሉም ነገር የተመሰረተው በስራ ፈጠራ ምርታማ በሆነ ስራ ላይ መሰማራትን እና ህዝቡ በዚህ አይነት እድሎች እንዲያገኝ ማድረጉ ላይ ያለ ነገር ነው። በዛ ላይ መንግስትንም ቀዳዳ መክደን አለበት። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።